ኦሪት ዘኍልቍ ምዕራፍ ሰባት እንዲህም ሆነ፣ ሙሴ ማደሪያውን ፈጽሞ ከተከለ በኋላ እርሱንና ዕቃውን ሁሉ ከቀባና ከቀደሰ በኋላ መሠዊያውንና ዕቃውን ሁሉ ከቀባና ከቀደሰ በኋላ የእስራኤል አለቆች የአባቶቻቸው ቤቶች አለቆች ቁርባናቸውን አቀረቡ። እነዚህም ከተቈጠሩት በላይ የተሾሙ የነገዶች አለቆች ነበሩ። መባቸውንም በእግዚአብሔር ፊት አቀረቡ፣ የተከደኑ ስድስት ሰረገሎች ዐሥራ ሁለትም በሬዎች በየሁለቱም አለቆች አንድ ሰረገላ አቀረቡ፣ ሁሉም እያንዳንዱ አንድ በሬ በማደሪያው ፊት አቀረቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፦ ለመገናኛው ድንኳን ማገልገል ይሆን ዘንድ ከእነርሱ ተቀብለህ ለሌዋውያን ለእያንዳንዱ እንደ አገልግሎታቸው ስጣቸው። ሙሴም ሰረገሎችንና በሬዎችን ተቀብሎ ለሌዋውያን ሰጣቸው። ለጌድሶን ልጆች እንደ አገልግሎታቸው ሁለት ሰረገሎችና አራት በሬዎችን ሰጣቸው። ከካህኑም ከአሮን ልጅ ከኢታምር እጅ በታች ላሉት ለሜራሪ ልጆች እንደ አገልግሎታቸው አራት ሰረገሎችንና ስምንት በሬዎችን ሰጣቸው። ለቀዓት ልጆች ግን መቅደሱን ማገልገል የእነርሱ ነውና በትከሻቸውም ይሸከሙት ነበርና ምንም አልሰጣቸውም። መሠዊያውም በተቀባ ቀን አለቆች መሠዊያውን ለመቀደስ ቁርባንን አቀረቡ፣ አለቆችም መባቸውን በመሠዊያው ፊት አቀረቡ። እግዚአብሔር ሙሴን አለቆቹ መሠዊያውን ለመቀደስ መባቸውን እያንዳንዱ በቀን በቀኑ ያቀርቡ አለው። በመጀመሪያውም ቀን መባውን ያቀረበ ከይሁዳ ነገድ ከአሚናዳብ ልጅ ናአሶን ነበር። መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሰላሳ ሰቀል የሆነ አንድ የብር ወጭት ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት ለኀጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የአሚናዳብም ልጅ የናኦስን መባ ይህ ነበር። በሁለተኛውም ቀን የይሳኮር አለቃ የሶገር ልጅ ናትናኤል አቀረበ ለመባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉትን ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነውን አንድ የብር ወጭት ሚዛኑም ሰባ ሰቀል የሆነውን አንድ የብር ድስት ዕጣንም የተሞላውን ሚዛኑ ዐሥር ሰቀል የሆነውን አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎችም፣ አምስት የአንድ ዓመት ተባት የበግ ጠቦቶች አቀረበ የሶገር ልጅ የናትናኤል መባ ይህ ነበር በሦስተኛውም ቀን የዛብሎን ልጆች አለቃ የኬሎን ልጅ ኤልያብ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነ አንድ የብር ወጨት ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደኅንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የኬሎን ልጅ የኤልያብ መባ ይህ ነበር። በአራተኛውም ቀን የሮቤል ልጆች አለቃ የሰድዮር ልጅ ኤሊሱር መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞሉ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኀጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። የሰድዮር ልጅ የኤሊሱር መባ ይህ ነበር። በአምስተኛውም ቀን የስምዖን ልጆች አለቃ የሱሪ ሰዳይ ልጅ ሰለሚኤል መባውም። ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሰላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደኅንነትም መሥዋዕት ሁለት በሬዎች አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የሱር ሰዳይ ልጅ የሰልምኤል መባ ይህ ነበር። በስድስተኛውም ቀን የጋድ ልጆች አለቃ የራጉኤል ልጅ ኤሊሳፍ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሰላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ አሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የራጉኤል ልጅ የኤሊሳፍ መባ ይህ ነበር። በሰባተኛውም ቀን የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳም መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሰላሳ ሰቀል የሆነ አንድ የብር ወጭት ሚዛኑ ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። አሚሁድ ልጅ የኤሊሳም መባ ይህ ነበር። በስምንተኛውም ቀን የምናሴ ልጆች አለቃ የፍዳሱር ልጅ ገማልኤል መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ ለሚቃጠል መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደኅንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የፍዳሱር ልጅ የገማልኤል መባ ይህ ነበር። ነበረ በዘጠነኛውም ቀን የብንያም ልጆች አለቃ የጋዴዮን ልጅ አቢዳን መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሰላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞሉ ሚዛኑ አስር ሰቀል የሆነ አንድ የወርቅ ጭልፋ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የጋዲዮን ልጅ የአቢዳን መባ ይህ ነበር። በአስረኛውም ቀን የዳን ልጆች አለቃ የአሚሰዳይ ልጅ አኪኤዘር መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የአሚሳዳይ ልጅ የአኪኤዘር መባ ይህ ነበር። ነበረ። በአሥራ አንደኛውም ቀን የአሴር ልጆች አለቃ የኤክራን ልጅ ፋግኤል መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት ለኀጢአትም መሥዋዕት አንድ አውራ ፍየል ለደኅንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የኤክራን ልጅ የፋግኤል መባ ይህ ነበር። በአስራ ሁለተኛውም ቀን የንፍታሌም ልጆች አለቃ የኤናን ልጅ አኪሬ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቀል ሚዛን መቶ ሠላሳ ሰቀል የሆነ አንድ የብር ወጭት፣ ሚዛኑም ሰባ ሰቀል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ ዐሥር ሰቀል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኀጢአትም መሥዋዕት አንድ አውራ ፍየል፣ ለደኅንነትም መሥዋዕት ሁለት በሬዎች፣ አምስት አውራ በጎች አምስት አውራ ፍየሎች፣ አምስት የአንድ ዓመት ተባት የበግ ጠቦቶች ነበር። የኤናን ልጅ የአኪሬ መባ ይህ ነው። መሠዊያውም በተቀባ ቀን የእስራኤል አለቆች ለመቀደሻው ያቀረቡት ቁርባን ይህ ነበር። አስራ ሁለት የብር ወጭቶች፣ አስራ ሁለት የብር ድስቶች፣ አስራ ሁለት የወርቅ ጭልፋዎች እያንዳንዱም የብር ወጭት መቶ ሰላሳ ሰቀል። እያንዳንዱም ድስት ሰባ ሰቀል ነበር። የዚህም ዕቃ ሁሉ ብር በመቅደሱ ሰቀል ሚዛን ሁለት ሺህ አራት መቶ ሰቀል ነበር። ዕጣንም የተሞሉ ዐሥራ ሁለት የወርቅ ጭልፋዎች እያንዳንዱ በመቅደሱ ሰቀል ሚዛን ዐሥር ዐሥር ሰቀል ነበር። የጭልፋዎቹ ወርቅ ሁሉ መቶ ሀያ ሰቀል ነበር። የሚቃጠለው መሥዋዕት ከብት ሁሉ ከእህሉ ቁርባን ጋር ዐሥራ ሁለት ወይፈኖች ዐሥራ ሁለትም አውራ በጎች ዐሥራ ሁለትም የአንድ ዓመት ተባት ጠቦቶች ነበሩ። የኀጢአቱን መሥዋዕት አውራ ፍየሎች ዐሥራ ሁለት ነበሩ። የደህንነቱን መሥዋዕት ከብት ሁሉ ሀያ አራት በሬዎች፣ ስድሳም አውራ በጎች፣ ስድሳም አውራ ፍየሎች፣ ስድሳም የአንድ ዓመት ተባት የበግ ጠቦቶች ነበሩ። መሠዊያው ከተቀባ በኋላ ለመቀደሻው የቀረበ ቁርባን ይህ ነበር። ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛው በላይ ከኪሩቤልም መካከል ድምፁ ሲናገረው ይሰማ ነበር፣ እርሱም ይናገረው ነበር።